ሩዋንዳ ውስጥ በ800ሺ የሚገመቱ ቱሲዎችና ለዘብተኛ አመለካከት ያላቸው ሁቶዎች ከተጨፈጨፉ እነሆ 25 ዓመት ተቆጠረ። የሩዋንዳ የእስር ቤት ማህበር የተባለ የረዴ ድርጅት የዛ ፍጅት ሰለባ የሆኑትና በግድያው ተግባር የተሳተፉ ሰዎች በጉርብትና በጓደኝነትም ጭምር የሚኖሩባቸው በርካታ ተምሳሌት መንደሮችን መስርቷል። ይህም የረጅም ጊዜ የእርቅ ሂደት አካል ነው። ቡጌሴራ ከተባለ የሩዋንዳ መንደር የተላከ የዘጋቢያችን ዩጂን ዊማናን ዘገባ አዳነች ፈሳዬ ታቀርበዋለች። ሉዊስ ዋሙንጉ ሁቱዎች እንደ አውሮፓ አቆጣጠር በ1994 ዓ ም ቱትሲዎችን መፍጀት መፍጨት ሲጀምሩ የ22 ዓመት ዕድሜ ወጣት ነበረች። ስምንት ቤተሰቦቿ ተገድለውባታል። ቡጌሴራ በሚገኘው ቤቷ ሆና በአንድ መቶ ቀናት ውስጥ በተካሄደው የፍጅት ዘመቻ የተገደሉ ዘመዶቿን ምስሎች ለጋዜጠኛ ታሳያለች። ዘመድዋን የገደለው ሰው ሲታሰር የእስር ቤቱ ዘበኛ የነበረው ወንድሟን እንዲበቀል ጠየቀችው። ዋሙንጉ ከታሰሩት መካከል ወንድሟ እንዲገድላቸው የምትፈልጋቸውን ሰዎች ስም ዝርዝር እንደሰጠችው ነበር የተናገረችው። ወደ ተለመደው የስራ ቦታ የሚወስዳቸው አስመስሎ ከእስር ቤቱ ካስወጣቸው በኋላ በጥይት እንዲገድሏቸው እንደ መከረችውና ለማምለጥ በመሞከራቸውን የገደልኳቸው የሚል ምክንያት እንዲሰጥ ነገርኩት ነበር ያለችው። ወንድሟ ግን አልገድልም አላት። ሴፕሬን ማታ ባሮ የተባለው ዘመድዋን የገደለው ሰው ታዲያ ከ12 ዓመታት በፊት ከእስር መፈታት ብቻ ሳይሆን ጎረቤቷ ሆነ። አጅራጅት ቅይሩ ዘመዷን ለማምለጥ ሲሞክር ጫካ ውስጥ አገኘ ነውና፣ በጣም ተርቦ ስለነበር ወደቀ። ከዚያ ሁለት ጊዜ በመጥረቢያ ፈለጥኩትና ሞተ ሲል ነው ማታበሮ የተናገረው። ቢያንስ ሶስት ሌሎች ቱትሲዎችን መግደሉን ያመነው ማታበሮ ከፍጅቱ በኋላ በተካሄደው የእርቅ ጥረት መሰረት ምህረት ከተደረገላቸው በአስር ሺዎች የሚቆጠሩ ሰዎች መካከል አንዱ ነው። ነገር ግን የገደላቸው ሰዎች ቤተሰቦች በሚኖሩበት መንደር መኖር አስፈርቶት እንደነበር ገልጿል። ኩበረ ኝነ ውጋጎ ባትኳጃኘ ቱጃ ጉፉንጓ ንቡን ናባጋ ምቡፊቴ መንደሩ ላይ ሲደርስ ታዲያ ስጋት እንደተሰማው ነገር ግን ፕሬዚደንቱ ያደረጉት ምህረት በእርቁ ተግባር ሊረዳ ይችላል የሚል ስሜት እንዳደረበት ነው የገለጸው። ማተበሮ እስር ቤት እያለ ልጆቹ ሊጠይቁ ሲሄዱ ሁቲዎችን የሚያነጋግር ቱትሲ አለን ብሎ እንደጠየቃቸውና ሁቲዎችና ቱትሲዎች አብረው ይጠጣሉ፣ ጋብቻ ሳይቀር ይፈጽማሉ በማለት እንዳጽናኑት ገልጿል። እውነትም ፍጅቱን የፈጸሙትና የፍጅት ሰለባ የሆኑት ሰዎች ውሎ አድሮ ወዳጆች ሆነው አብረው ያርሳሉ፣ ይገናኛሉ። ማታባሩ ይቅርታ ከጠየቀ በኋላ የዘመድዋን አስከሬን የቀበረበትን ቦታ እንደነገራት ነው ዋሙንጉ የገለጸችው። አስከሬኖቹን በሙሉ ባለው ቦታ ላይ መቅበራቸውን ስትገነዘብ ቀለል እንዳላት ነው የተናገረችው። ምክንያቱም እንደ አውሮፓ አቆጣጠር በ1994 ዓም ሩዋንዳ ላይ የተፈጸመው ፍጅት ሀገሪቱን ቢከፋፈልም የአንድነትና የእርቅ መንደሩ ሀገሪቱንና ሕዝቧን በማስተባበር ተግባር እየረዳ መሆኑን ተገልጿል።